የጅቡቲ ፕሬዝደንት እስማኤል ኦማር ጌሌ ኤርትራን ባልተገባ ባህሪና በነገረኛነት ከሰሱ። ፕሬዚዳንቱ ይህንን ክሳቸውን ያሰሙት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትላንት ባደረጉት ንግግር ነው። በሌላ በኩል ደግሞ ከኢትዮጵያ ጋር በአረንጓዴ ኤነርጂ ምርትና አጠቃቀም ሀገራቸው አብራ እየሰራች መሆኗን ገልጸዋል። Member countries present here have seen that since 2008, the tense and still unresolved situation prevailing in the north of my country. የጅቡቲው ፕሬዚደንት ንግግር በስማ በለው እየተተረጎመ ለተባበሩት መንግሥታት ድርጅት ሰባኛ ጠቅላላ ጉባኤ ተሳታፊ የሀገሮችና የመንግሥታት መሪዎች ሲሰማ ነው የምታዳምጡት። ፕሬዚደንቱ ያሉት እንዲህ ነው። ከ2008 ዓመተ ምህረት ይህ በአውሮፓ የዘመን አቆጣጠር ነው። በኢትዮጵያ በ20201 ዓመተ ምህረት መሆኑ ነው። የኤርትራ ወታደሮች የሰሜናዊ ግዛቶቻችንን አንዳንድ አካባቢዎች ግልጽ ባልሆነና አግባብነቱን ማረጋገጥ በማይቻል ሁኔታ ከተቆጣጠሩ በኋላ በዚህም ዓመት ውጥረቱና ውዝግቡ ቀጥሏል። የጅቡቲው ፕሬዚደንት መልእክት ነው። የመንግሥታቸው ባለሥልጣናትና ራሳቸውን በተደጋጋሚ ወደ ኒውዮርክ ጉዳያቸውን እያንጠለጠሉ መመላለሳቸውን ሚስተር ጌሌ ለመሪዎቹ ጉባኤ አመልክተዋል። ለምን? To inform you about the unreasonable behaviour of Eritrea, And to reject any attempted discussion. To resolve this conflict peacefully, my country ይህንን ግጭት በሰላም ለመፍታት ሀገራቸው ሲጀመር አንስቶ የአፍሪካ ህብረትን፣ የአረብ ሀገሮች ህብረትን፣ የእስላማዊ ጉባኤ ድርጅትንና የተባበሩት መንግሥታት ድርጅትን ጽሕፈት ቤቶች ስትጎተጉት መቈየቷን ተናግረዋል። በኋላም የካታር ኤሚር በጉዳዩ ገብተው ለማሸማገል ያቀረቡትን ሐሳብ ኤርትራ ለአመክኗዊነት ጆሮዋን ትሰጣለች በሚል እምነት መቀበላቸውን አመልክተው ይሁን እንጂ በሚያሳዝን ሁኔታ አሉ ጌሌ በት ኢንቬይን ቱዴት ሞር ዛን ፋይቭ የርስ አፍተር ዘ ሳይኒንግ ኦፍ ዘ ሚዲየሽን አግሪመንት፣ የሽምግልናው ስምምነት ከተፈረመ አምስት ዓመታት አልፈውም የድንበሩን መካለልና በኤርትራ እጅ የሚገኙ የጦር እስረኞች ይመለሳሉ በሚል እስከ ዛሬ እየጠበቁ መሆናቸውን አመልክተዋል። ዓለም አቀፉ ማህበረሰብ በ2009 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር በቁጥር 1862ና 1907 እንዲሁም በ2011 ዓመተ ምህረት በቁጥር 2023 ውሳኔዎችን ቢያሳልፍም ኤርትራ ጅቡቲያውያን እስረኞች በእጇ ስለ መገኘታቸውም ስትግድ ቆይታለች ብለዋል። ይሁን እንጂ አሉ ጌሌ ይመስገነውና እስረኞቹ ማምለጥ ችለዋል ይህ የክህደት ምግባር አሉ የጅቡቲው ፕሬዝደንት ወታደሮቹ አምልጠው ከወጡና የእማኝነት ቃላቸውን ከሰጡ በኋላ ቀጥሏል ኤርትራ ይህንን ማድረጓና ለውይይትም ለመቀመጥ አለመፈለጓ ዓለም አቀፍ ደንቦችና ምግባሮችን የሚጻረር ነው ብለዋል ጌሌ። it shows the danger that this country represents to the region and to the international community as a whole ሁኔታው ይህች ሀገር ለአካባቢውና በአጠቃላይም ለዓለም አቀፉ ማህበረሰብ አደጋ መሆኗን ያሳያል ብለዋል። የጅቡቲ ፕሬዚደንት ኢስማኤል ጌሌ ለዓለም መሪዎች ኒውዮርክ ላይ ባደረጉት ንግግራቸው ሀገራቸው ዘወትር በሰላም የምታምንና የንግግርን የሽምግልናን የድርድርን ጠቃሚነት የምትገነዘብ መሆኗን ጌሌ ተናግረዋል። ይሁን እንጂ nevertheless territorial integrity of my country is non-negotiable ይሁን እንጂ የሀገር ተክለ ግዛት የማይደፈር መሆን ለድርድር የሚቀርብ አይደለም። በሚስተር ጌሌ የአደባባይ ክስ ላይ የኤርትራ መንግስት ያለውን ሐሳብና መላሽ ለመጠየቅ ወደ ተባበሩት መንግስታት የኤርትራ ሚስዮን ደውያለሁ፣ ለጊዜው አልተሳካም። መልእክት ግን አኑሬያለሁ። ባገኘሁ ጊዜ ይዤ እመለሳለሁ። የኤርትራ መንግስት በአካባቢው ስም የማጉደፍ የጸብ አካሄድ በእጅጉ እንደሚያዝን ቀደም ሲል ባወጣቸው መግለጫዎች ሲያሳውቅ መቆየቱ ይታወሳል። የአካባቢው ብቸኛ እና ዋነኛ ያለመረጋጋት ምክንያት የኤርትራን ሉዓላዊ ግዛቶች በኃይል ይዛ ያለችው ኢትዮጵያ ናት ብሏል። አግባብነት የሌለውን የጅቡቲን አቋም ለመረዳት አስቸጋሪ ነው ብሏል። የኤርትራ መንግስት ባለፈው የካቲት መጀመሪያ ባወጣው መግለጫ የድንበሩ ውዝግብ ጉዳይ በጋራ ለተስማሙባቸው ሦስተኛ ወገን ድርጅቶች የቀረበ መሆኑንም መግለጫው ይጠቁማል። ክርክሩ በጥሩ ሁኔታ ተይዞ እያለ ብስለት የሌለውና በጎ መንፈስ የራቀው የጅቡቲ አቋም ለማስረዳት አስቸጋሪ ነው ብሏል። የኤርትራ መንግስት ሰሎሞን አባተ ነኝ። La Adams, Washington. Yeah.